Der Vorsitzende der SPD, das habe ich immer gesagt, der muss den Anspruch haben, es auch selber machen zu können. Die Sozialdemokratische Partei liegt am Ende. Halaf in der Tunne, der Kabelo, ihr Mirchau wurde drust es so rasu, magbati nur betal biem, bezugize. Der Gagmete nach Renneber, የሚችለውን ሰው ከመካከላችን መርጦ እጩ ሆኖ እንዲወዳደር ይሰይመዋል የሚል ውሳኔ ላይ ደርሻለሁ። ከዚህም ተነስቼ ማርቲን ሹልስን ድርጅቱን መርቶ እንዲወዳደር ባለኝ ኃላፊነት ጠቁም ያለው። ይህ ደግሞ አሁን ባለው ሁኔታ ግልጽ የሆነ ነገር ነው። ትላንት ወደ ማምሻው ላይ በርሊን ከተማ የተሰማው ውሳኔ ጋዜጠኞችንም ሆነ የድርጅቱን አባሎች ሳይታሰብ በመምጣቱ ትንሽ ግራ ጋብተዋል። ይህ ውሳኔ በሳምንቱ መጨረሻ ላይ እሁድ ይፋ ይሆናል ተብሎም ጠበቅ ነበር ቀደም ብሎ በመታወቁም የቻንስለሯን መንደር ዛሬ እንደተሰማው አስደንግጧል። እጩ ተወዳዳሪ ይሆናል ብለው እነሱ ገምተው የነበሩት ምክትል ቻንስለሩን፣ የኢኮኖሚ ሚኒስትሩን፣ የድርጅቱን ሊቀመንበር ሚስተር ዚግማር ጋብርኤልን ነበር። እሳቸው ግን ውሳኔያቸውን ያለፈው የበጋ ወራት እንደወሰኑ ያነጋገራቸው የአንድ መጽሔት ዋና አዘጋጅ ሚስጥሩን እንደዚህ አድርጎም አጫውተዋል። ዚግማር ጋብርኤል ያለፈው የበጋ ወራት ባለቤታቸው እንደገና በማርገዛቸው ያኔ ከዚህ ተነስተው አልወዳደርም የሚለው ውሳኔ ላይ በይፋ አልተናገሩም እንጂ ደርሰዋል። ከግል የቤተሰብ ጉዳይ አልፎም ሌላም እዚህ ላመጠቀስ ያለበት አንድ ምክንያት አለ። እሱም በየጊዜው እዚህ ጀርመን አገር በሚካሄደው የሰዎች አስተሳሰብና አመለካከት ምርምር በቂ ድምፅ እኚህ ሰው አግኝተው የጀርመንን ቻንስለር በዚህ ዓመት እንደማይሆኑ በደንብ ሚስተር ጋብርኤል ገብቷቸዋል። ይህና የቤተሰብ ኃላፊነታቸው ለምርጫ ውድድር ችግር እንደሚሆንባቸውም ፖለቲከኛው በደንብ ተረድተዋል። ወጣ ወረደ። ከአንድ መቶ አርባ ዓመት በላይ የሚያስቆጥረውን የጀርመኑን የሶሻል ዲሞክራቲክ ፓርቲ ሊቀመንበር ሚስተር ዚግማር ጋብርኤል አይናቸው እያየ በይገባኛል ጥያቄ ግትር አቋም ይዘው ውድድር ውስጥ ዘለው አለመግባታቸው በጓደኞቻቸውና በድርጅት አባሎቻቸው ዘንድ ትልቅ አድናቆትን ታትርፈዋል። ይህን ከሚሉት ሰዎች መካከልም የተፈጥሮ ጥበቃ ሚኒስትሯ ወይዘሮ ባርባራ ሄንድሪክስም ይገኙበታል። ዚግማር ጋብርኤል በወሰደው እርምጃውና በውሳኔው እኛ እሱን እጅግ አድርገን እናደንቀዋለን። ይህን ያደረገው በእጁ ላይ ባለው በጠንካራ መንፈሱ እንጂ በድክመቱ አይደለም። ይህም ምን ያህል ይህ ሰው ትልቅ ሰው መሆኑንም የሚያሳየን እርምጃ ነው። በማርቲን ሹልስ መሰየን ፖለቲከኛው የበርሊኑ የጣምራ መንግስት አባል ስላልሆኑ ብራስልስ የአውሮፓ ፓርላማ ፕሬዚዳንት ነበሩ። ጥሩ ውጤት በመጪው ምርጫ ያመጣሉ ብለው ተስፋ አድርገው የተነሱ የሶሻል ዲሞክራቶች ቁጥር ትልቅ ነው። ማርቲን ሹልስም የጀርመን ህዝብ በሰላምና በደስታ የማህበራዊ ኑሮ ችግሮች ሁሉ በተፈቱበት ወጣቱ ትውልድም አሁኑ ሰዓት በአውሮፓ ስራ አጥ በሆነበት ዘመን ኑሮ ተወዶ የጡረታ ገንዘብም በማይበቃበት ጊዜ እኔ ለችግሮች ሁሉ መፍትሔ አለኝ ብለው ተነስተዋል። አገራችን አሁን ባለችበትና በገባችበት አስቸጋሪ ሁኔታ አዳዲስ መሪዎች ችግሩን ለመፍታት ብቅ ማለት አለባቸው። ለአገሪቱም ይህ አስፈላጊ ነው። ላባቸውን አንጠፍጥፈው የሚሠሩ የአገሪቱ ዜጎች በሚኖሩበት አገር ሥርዓቱንና ደንቡንም ሁሉም እንደ ሌሎቹ አክብረው መኖርም ይገባቸዋል። ሁሉም ሰው የማኅበራዊ ኑሮ ችግሮች ሁሉ መልስ አግኝተው በሰላምና በደስታም መኖርን ይፈልጋሉ። ይልማ ኃይለ ሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ